ህዝባዊ ወያኔ ሀርነት ትግራይ ህወሀት ከሀገራዊው ገዢ ፓርቲ ራሱን አግልሏል። ብልጽግና ፓርቲን በህገወጥነት የፈረጀው ህዝባዊ ወያኔ ሀርነት ትግራይ ህወሀት ለሁለት ቀናት የጠራውን አስቸኳይ ጉባኤ ትናንት ማምሻውን ሲያጠናቅቅ ባወጣው የአቋም መግለጫ ከፓርቲው ጋር እንደማይዋሃድ አስታውቋል። ከኢህአደግ ጋር የነበረውን ሀብትና ንብረት የማከፋፈል ሂደት በህጋዊ መንገድ እንደሚፈጽምም ገልጿል። ሙሉጌታ ጽፋ ዝርዝሩን ከመቀሌ ይዟል። የኢህአዴግ መፍረስና የብልጽግና ፓርቲ መቋቋም ህወሀት ከኢህአዴግ ጋር የነበረው ግንኙነትና የምርጫና የፖለቲካ ፓርቲዎች የተሻሻለ አዋጅ እንዲሁም በአዲስ የፖለቲካ ሂደት ተሳስሮ ፕሮግራም ማሻሻል የሚሉ ሶስት ጉዳዮች ውይይት የተካሄደባቸው መሆኑ ተገልጿል። ህዝባዊ ወያን ሀርነት ትግራይ በታሪኩ ለመጀመሪያ ጊዜ የጠራው የጽናትና መመከት ጉባኤ ተብሎ የተሰየመው አስቸኳይ ጉባኤ ትናንት ማምሻውን በመቀለ ላይ ሲጠናቀቅ ባለስምንት ነጥብ የአቋም መግለጫ አውጥቷል። በጉባኤው ተሳታፊዎች የተዘጋጀው የአቋም መግለጫ በውህደት የተፈጠረው አዲስ ፓርቲ አመሰራረቱም የኢህአዴግና የሀገሪቱን ህጎች እየጣሰ ነው ብሎታል። ላለፉት ሰላሳ አመታት በኢትዮጵያ ራስን በራስን የማስተዳደር መብትን ያስከበረ ሰላምና ልማትን ያመጣን መስመር ትቶ ህወሀት ወደዚህ አዲስ ፓርቲ አይገባም ብሏል። መግለጫው በውህደት ጉዳይ የህወሀት ስራ አስፈጻሚና ማዕከላዊ ኮሚቴዎች ያስተላለፉትን ውሳኔ እንደሚደግፉትም ጉባኤተኞቹ አስታውቀዋል። መግለጫው ብልጽግና ፓርቲን ጥገኛና ሕገወጥ ብለውታል። እቲ ብሓባር ዝፈጠርናዮ ህወደ ካብ ስርዓትን ኣሰራርሓንቲ ግንባር ወፃእ በጋራ የፈጠርነው ኢህአዴግ ከግንባሩ ስርዓትና አሰራር ውጭ በሦስቱ ፓርቲዎች ክህደት እንዲፈርስ አድርገዋል። አስቸኳይ ጉባኤያችን ይህ ህገወጥና ጸረ ዲሞክራሲ አካሄድ እያወገዘም ህወሀት ግን ይዞት የነበረ መስመርና አደረጃጀት በጽናት ይዞ ይቀጥላል። ከዚህ ባለፈ አሁን ከተመሰረተው ብልጽግና ፓርቲ ጋር በያዝነው መስመርና አስተሳሰብ አብረን መሄድ በፍጹም አንችልም። በዚህም የህወሀት ማዕከላዊ ኮሚቴና ስራ አስፈጻሚ የወሰዱት አቋም ትክክለኛና ወቅታዊ ናቸው። በመሆኑም ወደዚህ ጥገኛና ህገወጥ ፓርቲ አገር ለማፍረስ ብሎ ህወሀት እንደማይገባና እንደማይዋሀድ አስቸኳይ ጉባኤያችን ወስኗል ነው ያሉት። ወደ ብልጽግና ፓርቲ መግባት ባርነትን መቀበል ስለሆነ አንቀበለውም በማለትም ገልጸዋል። ተሳታፊዎቹ በአቋም መግለጫቸው በትግራይ ህዝብ ህልውና ከማይደራደሩ በክልሉ ከሚገኙ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የህዝብ አደረጃጀት አካላት ጋር አብረን እንሰራለን ብለዋል። ህገ መንግስታዊ ህብረ ብሔራዊ ፌዴራላዊ ስርዓት ለማስጠበቅ ከፌዴራሊስት ኃይሎች ጋርም እንሰራለን ብለዋል። የሀሳብ ልዩነቶች በማክበር የትግራይ ክልላዊ መንግስት ከፌዴራ

በህዝባችንና ሀገራችን ጉዳይ ግንኙነት የለንም ማለት አይደለም። ልዩነታችን አክብረን ሀሳባችን በሰላማዊ ህጋዊና ዲሞክራሲያዊ መንገድ ማስቀጠል እንችላለን። መሆን ያለበት የሰለጠነ አካሄድም ይህ ነው። በመሆኑም ህወሀት በህገ መንግስታዊ ህብረ ብሔራዊ ፌዴራላዊ ስርዓት ውስጥ በጽናት ይታገላል። ህወሀት የሚመራው ክልላዊ መንግስት ከፌዴራል መንግስት ጋር ያለው ግንኙነት ሁለቱም መንግስታት በህገ መንግስቱ የተሰጣቸው ኃላፊነት መሰረት በማድረግ እንዲቀጥሉ እንደሚሰራና ከዚህ ውጭ ለሚመጣ ተግባርና እንቅስቃሴ ፍጹም እንደማንፈቅድ እንዳለፈውም በጽናት እንደሚታገለውና እንደሚመክተው አስቸኳይ ጉባኤያችን ወስኗል ነው ያሉት ከኢህአዴግ ጋር የነበረው ሀብትና ንብረት ክፍፍል ጉዳይ በህጋዊ መንገድ እንደሚያስካሄድ ያስታወቁት የጉባኤው ተሳታፊዎች ይህንንን እንዲያስፈጽም ለፓርቲው ማዕከላዊ ኮሚቴ ኃላፊነት ሰጥተዋል። መግለጫው ለኤርትራ ሕዝብ ብሎ ባስተላለፈው መልእክት የትግራይና የኤርትራ ሕዝቦች በባህል በቋንቋና በደም የተሳሰሩ ናቸው። የራስን እድል በራስ ለመወሰን መብት አብረው ታግሏል አሸንፈዋልም ብለዋል። ባለፉት ሀያ ዓመታት አላስፈላጊ ዋጋ ተከፍ ሲል የቀጠለው የህወሀት መግለጫ ባለፈው አመት ተስፋ ሰጭ ሰላም ቢታይ ባልታወቀ ምክንያት ተቋርጧል። ዘላቂ ሰላም እንዲፈጠር አስፈላጊ ስራ እንፈጽማለን ብሏል። በኢትዮጵያ ፖለቲካ ሂደት ጣልቃ እየገቡ ናቸው ያላቸውን የውጭ ኃይሎች ያወገዘው ይህ የህወሀት መግለጫ እነማን እንደሆኑ ግን በስም ጠርቶ አልገለጸም። በጉባኤው ላይ የተናገሩት የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ኢህአዴግን በማፍረስ አዲስ ፓርቲ ማቋቋም ጊዜው አይደለም ብለዋል። በኢትዮጵያ የመድብለ ፓርቲ ስርዓት ስላለ የመስመር ሆነ የአመለካከት ልዩነት መኖሩ አዲስ አይደለም ያሉት ሊቀመንበሩ በአሁኑ ጊዜ ያለው የራስን አካሄድ ይዘህ የመጓዝ አድራጎት ግን ክህደት የተሞላው አሳዛኝ ነው ሲሉ ከሰዋል። ኢህአዴግን መጀመሪያ ያቋቋሙት ህወሓትና ኢህዴን መሆናቸው ያስታወሱት ዶክተር ደብረጽዮን በማፍረስ ሂደት የተሳተፈው ግን ብአዴን ነው ሲሉ ወቅሰዋል። ህወሓት ላለፉት አርባአምስት ዓመታት ሊቆይና በየጊዜው የገጠሙትን ፈታኝና ተለዋዋጭ ሁኔታዎች ተሻግሮ መሄድ የቻለው የለውጥ ፓርቲ በመሆኑ ነው ብለዋል። ሊቀመንበሩም ሀገሪቱ አለባት ያሉት ችግር እንዲፈጣም የድርሻውን እንደሚያበረክት ዶክተር ደብረ ጽዮን ተናግሯል። ተፈጥሮ ባለው ፖለቲካዊ ቀውስ ቀጣይ ያካሄዱን አስተካክሎም የትግራይ ህዝብ ደህንነትና ጥቅም ለማረጋገጥ እንደሚታገልና በተሻለ መጠንም ሀገር እንድትረጋጋና ወደ ተስተካከለ ስርዓት እንድትገባ ድርሻውን ይወጣል ነው ያሉት ዶክተር ደብረ ጽዮን ለኢትዮጵያ ህዝቦች ብለው ባስተላለፉት መልእክት ኢትዮጵያ ውስጥ ባለ ባለፉት ሰላሳ ዓመታት ህዝብ ራሱን የሚያስተዳድርበት ስርዓት ፍትሐዊ ተጠቃሚነት ለማረጋገጥ የሚያስችል ሁኔታ ተፈጥሮ ነበር ብለዋል። በሂደት የተፈጠሩ ችግሮች ለመፍታት ኢህአዴግ ለለውጥ ተዘጋጅቶ ከገመገመ በኋላ እስረኞችን መፍታት፣ መገናኛ ብዙኃን በተሻለ ነጻነት እንዲንቀሳቀሱ ማድረግና ጥሩ ተስፋ ሰጭ ጅምር ነበር ሲሉ የገለጹት ዶክተር ደብረ ጽዮን ተስፋ ሰጪው ለውጥ ተቀይሮ ህግ የሚጣስበት፣ ሰላም የደፈረሰበት፣ ዜጎች የሚፈናቀሉበትና የሚታሰሩበት ሁኔታ ተፈጥሯል። በዚህም ኢትዮጵያ ወደ መበታተን የሚወስዳት መስመር ይይዛለች ብለዋል። ሰላማዊ ሂደት የሚያውቁ እንቅፋቶች እስካላጋጠሙ ድረስ ሁሉም ፖለቲካዊ ስራዎች በህግና ስርዓት እንፈጽማለን ሲሉም ተናግረዋል። የህወሓት ጽህፈት ቤት ኃላፊ አቶ አለም ገብረ ዋህድ በመድረኩ ላይ ሲናገሩ በአሁኑ ጊዜ በኢትዮጵያ ውስጥ ደባልና ዲቃላ ብለው የጠሩት አመለካከት ነግሷል ብለዋል። ልማትን ዲሞክራሲያዊ መስመር ይህንን ሀገር የለወጠ ልማታዊና ዲሞክራሲያዊ መስመር ይዞ ተአምር የሰራ ኢህአዴግ በጸረ ዲሞክራሲ እንዲፈርስ፣ በተደረገበት ይህ የጭቁን ህዝቦች ዋስ የሆነ መስመር ስርአት ተትቶ በሌላ ዴቃላና ደባላ መለክት የተተካበት የክህደት ዘመን ሆነን ነው ይህ ጉባኤ እያካሄድን ያለ ነው ነው ያሉት። ለአሜሪካ ድምፅ አስተያየቶቻቸው ከሰጡት ተሳታፊዎች መካከል አቶ ክብሮም ፍስሀይም በአቋም መግለጫው እንደሚስማሙ ተናግሯል። ብልጽግና ፓርት አንድ ግልጽ የሆነ ፖሊሲ፣ ስትራቴጂ ለህዝብም ለአባላቱም ይፋ ያደረገው ነገር የለም። ስለዚህ ግልጽ የሆነ ስትራቴጂ፣ ፖሊሲ የሌለው ፓርቲ ጋር አትዋሃድም። ዝም ብለው ከዛ ማዋሃድ ማለት ደግሞ የመጨረሻ የስምምነት ኮንሰንሰስ መድረስ ነው። በሀሳብ በፖሊሲ በስትራቴጂ ተስማምተ ስታበቃ ነው የምትዋሀደው እንጂ አሁን ያለው አካሄድ አንዱን አንዱ ያገለለ ስርዓት እስከሆነ ድረስ ግልጽም አይደለም። ስለዚህ ወደ ግልጽ ያልሆነ ፓርቲ ገብቶ መሄድ የህዝቡን አደራ መካድ። ከህወሓት ውሳኔ በኋላ በአዲስ አበባ እና በፌዴራል መንግስት ያሉት የፓርቲው አባላት አመራሮች እጣፈንታ ምን ይሆናል ተብለው የተጠየቁት በጉባኤው ላይ ከአዲስ አበባ የተገኙት ወይዘሮ አጸደ ሀበን እንዲህ ብለዋል። ብልጽግና ፓርቲ ያው ሱ ፕሮግራም እና ከዚህ በፊት የነበረው ፌዴራላዊ ስርዓት የሚያስቀጥል ከዚህ በፊት የነበረው የኢህአዴግ ፕሮግራምና ህገ ደንብ በተለየ መልኩ ሌላ ፕሮግራምና ህገ ደንብ እዛ ህገ ደንብ ውስጥ መካተት ያለባቸው ነገሮች የሌሉ በመሆኑ ስለዚህ እነዛ ደግሞ በጣም አስፈላጊ የሆኑ ለሁሉም ብሔር፣ ብሔረሰቦች የሚገላጭ የሆኑ ነገሮች እዛ ስላልተካተቱ ስለዚህ ይሄ ብልጽግና ፓርቲ መዋሀድ የተቃወሙበት ምክንያት አንዱ እሱ ነው ማለት ነው። እንደ አንድ ጉባኤተኛ ሌሎቹ ብሔራዊ ድርጅቶች ከዚህ በፊት እንደ ኢህአዴግ ነው የምንሰራው። ስለዚህ እንደ ኢህአዴግ ስንመራ በጋራ ነው የምንመራው አዲስ አበባ ላይ አሁን ግን የብልጽግና ፓርቲ የተቀላቀሉ ሶስት ብሔራዊ ድርጅቶች አሉ። እኛ ደግሞ የህወሀት አባላት የሆንን አመራሮች ደግሞ የህወሀትን አቋም ነው የሚኖረን። እኛ እንደ መንግስታዊ የሆኑ ፓርቲ ያለው ስራ እየሰራን ነው። እስካሁን ድረስ ምንም የገጠመን ነገር የለም። ከዚህ በኋላ የሚሆነውን አናውቅም። ህወሀት ወደ ብልጽግና ፓርቲ ላለመቀላቀል የወሰነ ሀገሪቱ ውስጥ የሚንቀሳቀስ ብቸኛ ገዢ ፓርቲ ነው። ለአሜሪካ ድምጽ ሙልጌታ ጽበሃም መቅለም